ስላፈካው ፍቅርን ፈለኩት የግሊን አረገው የፍቅር ሚዛኑ ለማን እንዳደላ ቢረፍድም ገብቶኛል የኋላ የኋላ። እድገቷና ወልደቷ መሃል አዲስ አበባ ላይ የተማረችውም አዲስ ከተማ ነው። መቀሌ ዩኒቨርሲቲ በማኔጅመንት ተመርቃለች። ማንጎራጎርና መደነስ የጀመረችው ገና በልጅነቷ መሆኑን ትናገራለች። በቅርቡ ሰው የተሰኘ በአይነቱ ለየት ያለ የአፍሮቢትና የሬጌ ቅልቅል አልበም ለአድማጮች አድርሳለች። ጸደኒያ ብርሃኑ ወይም በመድረክ ስሟ ጸዲ ለጓደኞች ይዘፍን ነበር ከአዲስ ከተማ ጀምሮ ከዛም በፊት የወላጆች ጊዜ ላይ ኤለመንታሪ እያለው ዘፍን ነበር። እንደ ስራ ግን መንገዱን የከፈተልኝ የኢትዮፒክ ሬዲዮ ሾ የድምፅ ውድድር ላይ ተማሪ ያለውን ተወዳድርኩኝ። መቀለ ዩኒቨርሲቲ ነበርኩኝ። እሱ ውድድር ላይ አሸናፊ ነበርኩኝ። ከዛ በኋላ ያው በደንብ እንደ ስራ እያሰብ እየጻፍ ገራፊን ስራዎች መስራት ጀምርኩ ማለት ነው። ፐርፎርም ማድረግ የጀመርኩት ተማሪ ያለው መቀለ ዩኒቨርሲቲ ተማሪ ያለ መቀለ ዩኒቨርሲቲ ያለው። ያጠናሁት ማኔጅመንት ነበረ። ከዛ አዲስ አበባ ስመጣ ማኔጅመንት ሁሉም አላረኩም። አዲስ አበባ ሲመጣ ላይ ሙዚቃ ክለብ ውስጥ መጫት ጀመርኩም። ሲያወሩ ስላንተ ብዙ እያሉ ነው። እንደራሱ ያወራሉ ግን ይሉሃል በነሱ አሳብጣ ባክ ባንድ ማህሬ ብራዘርስ አህዱ በየአይነቱ ባንድ ውስጥ እየተጫወተችና በሙዚቃ ስራ ራሷን እየመወረደች የቆየችው ጸዲ ከአልበም ስራዋ በፊት ማነህና ልሸነፍ የተሰኙ ነጠላ ዜማዎችን አድማጮች ጋር ደርሳለች። ወደ አልበም የመጣውት ከሁለቱ ነጠላ ዜማዎች በኋላ ነው። ማነህና ልሸነፍን ከዛ በኋላ ህልሜ ትንሽ ከፍ አለ እና አልዘም ወደ መስራቱ ሀሳብ ገባ እና ሁልጊዜ የራሴ አልበም እንዲኖረኝ ይፈልግ ነበረ። ከሲንግሎች በኋላ ቀጥታ ወደ አልበም ስራ ወገብችኝ እና አልበሜ ላይ አስራ ሁለቱን ትራክ የሰራው ሲርቤል መንበር ወይም ማጼቤት ነው። አስራ ሶስተኛውን ትራክ የሰራው ደግሞ ኤንዲ ቤተ ዜማ ይባላል። በማሲንቆ ሀዲንቆ የሚባል ሙዚቀኛ ተሳትፎበታል። ግጥምና ዜማ የራሴ ነው። ይህ ነው እንግዲህ ሌላ የራሷን ግጥምና ዜማ ራሷ የምትጸፋው ጸዲ የሙዚቃ ትምህርት መማሯን ጠይቂያት ነበር። ምንም አይነት የሙዚቃ ትምህርት አልወሰድኩም ሙዚቃ አበክሬ ከመስማቴ መጣ ነው ትላለች። ሙዚቃ ተምሬ አላቅም፣ ግን በጣም ከልጅነት ጀምሮ መዝሙርም ዘፈንም እየሰማ ያደግኩትኝና አማርኛ ላይ ደግሞ እነ ጂጂን፣ ዘሪቱን፣ ማህሙድን ከድሮዎቹ ሰማ ነበረ። እንግሊዝኛ ላይ እነ ሪሀናን ሰማ ነበር። ድሮ ያው የምትሰሚ ነገር ነው መጨረሻ ላይ ተጠራቅሞ የአንቺ ማንነት የሚፈጥረው በትምህርት ምንም አልተማርኩም ሙዚቃ። ከልጅነት ጀምሮ ግጥም ጽፍ ነበረ። ግጥም ጽፌ የግጥም ወይም ደግሞ የስነጽሑፍ ምሽት ላይ ወይ ፕሮግራም ላይ ምናምን አቀርብ ነበረ፣ ያለ ዜማ ማለት ነው። እዛ በኋላ ግን አንዳንድ ጊዜ መንገድ ላይ ዜማ ቀዳለው። ትምህርት ቤት እያለሁ አስተማሪ እያስተማረ ቀስ ዜማ ቀዳ ነበር አስታውሳለሁ፣ እንዳይጠፋብኝ ማለት ነው። እና ሁል ጊዜ አብሮኝ ያለው ሙዚቃ ሰው ያልኩበት ምክንያት አንደኛ በሁሉም የዘፈኖች ሀሳብ ውስጥ ሰዎች አልፈዋል። ጊዜ ያስባለሁ የሰዎች ስሜቶች ተጠራቅመባቸዋል ዘፈኖቹ ላይ። ሁለተኛም ደግሞ የተነሳው ሀሳብ ትልቅ ነው። ሀገሬ ሰው ነው ነው የሚለው አንድ ሰው ባዶ መሬት ላይ ምንም አይነት ነገር ቢኖረው ያለ ሰው መኖር ይሰርተዋል። ለዛ ነው ሀገሬ ሰው ነው ወይም የሰው ፍቅር ሰው ነው እንደ አልበም ሀሳብ እንዲነሳ ስለፈለግኩኝ ሰው ብያዋለሁ ማለት ነው። ለአልበሜ መጠሪያ ያደረግኩት ሰው የሚለው ሀሳብ ግዙፍ ነው። መጀመሪያ ሰው መሆን ይቀድማል የምትለው ጸዲ፣ የአልበሟን መውጣት ተከትሎ በምሽት ክለብ ውስጥ መስራት ማቆሟን እና ለኮንሰርት እየተዘጋጀች መሆኑን ነግራኛለች። ስታጠቃልልም ይህንኑ የአልበማ መጠሪያ የሆነውን ሰው የተሰኘ ሙዚቃ ለአድማጮች ጋብዛለች። Nasi silau hazanum lai I don't to I so silly so Mm-hmm I I'm A yet at Allan talking, Mhm. yes, I'm all low again.